የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም፣ እንደምናመሻችሁ። የዛሬ ታህሳስ 10 2011 ዓ ም ምሽት ዝግጅታችንን እናስተዋውቃችሁ። የቀድሞ የኢትዮጵያ ፕሬዚዳንት ግርማ ወልደ ጊዮርጊስ የቀብር ስነ ስርዓትን የተመለከተ ዘገባ ዛሬ ይዘናል። ክቡር ፕሬዚዳንት ረጅሙን ጉዞ ጨርሰዋል። የእርሶ ከዚች ዓለም መለየት የሚዘጋው ትልቅ ቤተ መጻሕፍት ነው። ቤተ መጻሕፍት ነበሩና ከእንግዲህ የሚገባዎትን እረፍት ይረፉ። እግዚአብሔር በቀኙ ያኑሮት። ባለውለታችን ኖት። ፕሬዚዳንት ሳህለ ወርቅ ዘውዴ በቀብር ስነ ስርዓቱ ላይ ካደረጉት ንግግር የተወሰደውን ነበር ያሰማናችሁ። ሙሉ ዘገባውን ይዘናል። በቤንሻንጉል ጉምዝ ክልል ከባምባሲ ወደ ቶንጎ ይጓዝ የነበረ ሚኒባስ ተሽከርካሪ ላይ በደረሰ ፈንጂ አደጋ የዘጠኝ ሰዎች ሕይወት ማለፉን የቤጊ ወረዳ አስተዳደር አስታወቀ። ዝርዝር ዘገባ አለን። በሌላ ዘገባ ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው እንዲመረጡ ለማድረግ ዩናይትድ ስቴትስ እጇን እንዳስገባች የሚገልጹ አስተያየቶች መሰረተ ቢስ ናቸው ሲል አዲስ አበባ የሚገኘው የሀገሪቱ ኤምባሲ አስታወቀ። ዩናይትድ ስቴትስ በኢትዮጵያ በተካሄደው የጠቅላይ ሚኒስትር የምርጫ ሂደት እጇን አስገብታለች በሚል የሚሰጡ ማናቸውም አስተያየቶች ሙሉ በሙሉ መሠረተ ቢስ ናቸው። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒኮላስ ባርኔት ነበሩ። ዝርዝሩን ይዘናል። ሌሎች ዘገባዎችም ይኖሩናል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎች በድጋሚ ተመልሰን መጥተናል። ዜናዎቹን የማሰማችሁ ጽዮን ግርማ ነኝ። አቡዳቢ ውስጥ እየተካሄደ ያለው የአፍጋኒስታን እርቀ ሰላም ጉባኤ ውጤት ለሁሉም ወገኖች ጠቃሚ ይሆናል ሲል መንግስታዊው ኤምሬትስ የዜና አገልግሎት ዛሬ ባወጣው መግለጫ አስታውቋል። በዚህ ሳውዲ አረቢያ፣ ፓኪስታን እና የአረብ ባለስልጣናት በተሳተፉበት ጉባኤ ላይ የአፍጋኒስታኑ ልዩ ተወካይ ሀልሚ ካሊዛድ ናቸው። የዩናይትድ ስቴትስንም ቡድን የመሩት ሀልሚ ካሊዛድ በትዊተር ገጻቸው ላይ ባሰፈሩት መልእክት ግጭቶችን ለማብቃት ባለመው በአቡዳቢው ጉባኤ ከአፍጋኒስታንና ዓለም አቀፍ ሸሪኮች ጋር ውይይቱ ገንቢ መሆኑን ተናግረዋል። በሶማሊያ የደቡብ ምዕራብ ግዛት ህግ አርቃቂዎች ዛሬ አዲስ ፕሬዝዳንት መርጠዋል። የሶማሊያው የቀድሞ የንግድ ሚኒስትር አብዱል አዚዝ ሀሰን መሐመድ የግዛቱ አዲስ ፕሬዚዳንት ሆነው መመረጣቸውን ባለስልጣናት ለአሜሪካ ድምጽ አረጋግጠዋል። ለፍታ ጋሪን በመባል የሚታወቁት አብዱል አዚዝ ሀሰን መሐመድ ከምክር ቤቱ 147 መቀመጫዎች 101ን አግኝተው ነው ሶስት ተቀናቃኞቻቸውን ያሸነፉት ተብሏል። የሶማሊያው ፖሊስ ባለፈው ሳምንት የቀድሞውን የአልሸባብ ቃል አቀባይና ምክትል መሪ ሙክታር ሮቦን በአይዷ ከተማ ውስጥ ይዞ ካሰረ በኋላ አብዱል አዚዝ ሀሰን ሞሐመድ በፕሬዝዳንትነት እንደሚመረጡ ተንታኞች ተንብየው እንደነበር ይታወቃል። በኮምፒውተር አማካኝነት ስርቆት የሚያካሄዱ ወገኖች ባለፉት ሶስት አመታት በአውሮፓ ህብረት ዲፕሎማሲያዊ የመገናኛ መረብ ሰርገው በመግባት በሺዎች የሚቆጠሩ የሚስጥር ሰነዶችን እንደወሰዱ ኒውዮርክ ታይምስ ጋዜጣ ትላንት ማታ ዘግቧል። ስርቆት መካሄዱን ያጋ ለጠው ኤሪያ አንድ የተሰኘው የሳይበር ደህንነት ወይም የሳይበር ሴኩሪቲ ኩባንያ ከ1100 በላይ የተጠለፉ ሰነዶችን ቅጂ ለጋዜጣው ሰጥቷል። በኒውዮርክ ታይምስ ጋዜጣ ዘገባ መሰረት ሰነዶቹ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በህብረቱ ላይ ያላቸውን አሉታዊ አስተያየት የፈጠረውን ስጋት ያሳያሉ ብሏል። ሰነዶቹ በተጨማሪ በህብረቱ ቻይናና ሩሲያ የሚፈጥሩትን ጫና እንዴት መቋቋም እንደሚችል እና ኢራንም የኒውክሌር የጦር መሳሪያ ግንባታ ፕሮግራሟን እንደገና ልታንቀሳቀስ የመቻሏ ጉዳይ እያሳሰበው እንዳለ ያሳያሉ ብሏል። ህብረቱ ከሳውዲ አረቢያና እስራኤል መሪዎች እንዲሁም ከሌሎች ሀገሮች ጋር ያደረጋቸው ምስጢራዊ ንግግሮችም ተሰርቀዋል ተብሏል። በመጨረሻም ሌላ ሶስተኛ ካናዳዊ ቻይና ውስጥ ተይዞ መታሰሩን ናሽናል ፖስት የተባለው የካናዳ ጋዜጣ ዘገበ። ፖስት ጋዜጣ እንደዘገበው የሰውየውን መታሰር ዜና ያጋራው አንድ በካናዳ የውጭ ጉዳይ መስሪያ ቤት ውስጥ የሚገኝ ምንጭ ነው ተብሏል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ በቤጂንግ ውስጥ ለጋዜጠኞች ስትናገር፣ ይህን ዜና አስመልክቶ የማውቀው ነገር የለም ብላለች። ካናዳ ከሶስት ሳምንት በፊት የግዙፉን የቻይና ቴሌኮም የውሃዌ ዋና ገንዘብ ያዥ ሚንግ ዋንዡን ካሰረች በኋላ ቻይና የቀድሞውን ዲፕሎማት ማይክል ኮቪንግ እና የንግድ አማካሪውን ማይክል ስፓቫሮን ማሰሯ ይታወቃል። አድማጮች ለሰዓቱ የያዝ ናቸው። አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። መስታወት አራጋውና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ስ ስ ወደ ቀዳሚው ዘገባችን ነው የምናልፈው የቀድሞ የኢትዮጵያ ፕሬዝዳንት ግርማ ወልደ ጊዮርጊስ የቀብር ስነ ስርዓት ዛሬ በመንበረ ጸባዖት ቅድስት ስላሴ ካቴድራል ተፈጽሟል። ፕሬዝዳንቱ በዚህ በኃላፊነታቸውና በቀደመውም የህይወት ጉዟቸው ታላቅ አስተዋጽኦ ማበረከታቸው በስነ ስርዓቱ ላይ ተገልጿል። የደርግ ባለስልጣናት የቅንጅት መሪዎችና ሌሎች ታራሚዎች በይቅርታና በምህረት እንዲፈቱ ጥረት ማድረጋቸው በሳቸው የፕሬዝዳንት ዘመንም የሞት ፍርድ ተፈርዶባቸው ተፈጻሚ አለመሆኑ በህይወት ታሪካቸው ተመልክቷል። እስክንድር ፍሬው ዝርዝር ዘገባውን ይዟል። ከመስከረም 28 1994 እስከ መስከረም 27 2006 ዓ ም ለ12 ዓመታት በፕሬዝዳንትነት ያገለገሉት ግርማ ወልደ ጊዮርጊስ የቀብር ሥነ ሥርዓት ነው ዛሬ የተፈጸመው። ፕሬዝዳንት ሳህለ ወርቅ ዘውዴ፣ ጠቅላይ ሚኒስትር ዶክተር አብይ አህመድና ከፍተኛ የመንግስት ባለስልጣናት በሥነ ሥርዓቱ ላይ ተገኝተዋል። በሥነ ሥርዓቱ ላይ እንደተገለጸው ፕሬዝዳንት ግርማ ወልደ ጊዮርጊስ በአካባቢ ጥበቃ ተቆርቋሪነትና በበጎ አድራጎት ተግባሮቻቸው ይታወቃሉ። ጎላ ባሉ አገራዊ አገልግሎቶችም ይጠቀሳሉ። ዛሬ የተካሄደው መንግስታዊ የቅብር ሥነ ሥርዓት ምክንያት ግን በፕሬዝዳንትነት ማገልገላቸው ነው። የኢትዮጵያን ጥሪ የተቀበሉ አባት ሲሉ ነው በሥነ ሥርዓቱ ላይ የተናገሩት የአሁኗ ፕሬዝዳንት ሳህለ ወርቅ ዘውዴ። የገለጿቸው ታላቅ አስተዋጽኦ ያበረከቱ ረጅም ጉዞ የተጓዙ መሆናቸው ነው። ምን ያስታወሱት ክቡር ፕሬዝዳንት ረጅሙን ጉዞ ጨርሰዋል። የእርሶ ከዚች ዓለም መለየት የሚዘጋው ትልቅ ቤተ መጻሕፍት ነው። ቤተ መጻሕፍት ነበሩና ከእንግዲህ የሚገባዎትን እረፍት ይረፉ። እግዚአብሔር በቀኙ ያኑሮት። ባለውለታችን ኖት። በመጨረሻም ለመላው ኢትዮጵያ ሕዝብና ወዳጅ ዘመዶቻቸው መጽናናትን እመኛለሁ። ግርማ ወልደ ጊዮርጊስን ታሪክ እንዴት ሊያስታውሳቸው እንደሚችልም ፕሬዚዳንቷ በንግግራቸው ጠቁመዋል። በዘመናችን አሉን ከምንላቸው የሀገራችን ታላላቅ መሪዎች አንዱ ሆነው የሚወሱ በማለት ነው የተናገሩት። በቀብር ስነ ስርዓቱ ላይ በተነበበው የህይወት ታሪካቸውም ይኸው ተንጸባርቋል። ፓርላመንታዊ የመንግስት ስርዓት በምትከተለው ኢትዮጵያ የፕሬዝዳንቱ ስልጣን ውስን ነው። ቤተሰቦቻቸውና በቅርብ የሚያውቋቸው በዛሬው የቀብር ስነ ስርዓት ላይ እንደተናገሩት ግን ፕሬዝዳንት ግርማ በዚያ ሁኔታ ውስጥም ጠቃሚ ስራዎችን ሰርተዋል። ለሁለት ተከፍሎ የነበረው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሲኖዶስ ወደ አንድነት እንዲመጣ ጥረት ማድረጋቸው የአደባባይ ሚስጢር ነው። ይህንን ለማሳካት ከያዟቸው እቅዶች አንዱን በመገናኛ ብዙሃን ይፋ ያደረጉበት አጋጣሚም ይታወሳል። በርካቶች እንደሚያምኑት በፖለቲካዊ ጫና ምክንያት ይፋ ያደረጉትን አንድ እቅድ እንደገና ወደ ኋላ የመለሱበት አጋጣሚም አይዘነጋም። ግርማ በፕሬዝዳንትነት ካገለገሉባቸው 12 ዓመታት በተለይ የመጀመሪያዎቹ ለኢትዮጵያ አስቸጋሪ ጊዜያት ነበሩ። አወዛጋቢው የ1997 ምርጫና ያንን ተከትለው የመጡ ግጭቶች እስራቶችና ግድያዎች አይዘነጉም። ያ ጊዜ የገዢው ኢህአዴግም ሆነ የተቃዋሚ ፓርቲ አባል ላልነበሩት ፕሬዝዳንት ፈታኝ መሆኑ አይካድም። በታዋቂው ተዋናይ አበበ ባልቻ በተነበበው የሕይወት ታሪካቸው ላይ እንደተጠቆመው ግን ፕሬዝዳንት ግርማ በዚያ ሁሉ የፖለቲካ ትኩሳት ውስጥ አውንታዊ ሚና ተጫውተዋል። ፕሬዝዳንት ግርማ በስልጣን ዘመናቸው የደርግ ባለስልጣናት፣ የቅንጅት አመራሮችና ሌሎች የህግ ታራሚዎች በይቅርታና በምህረት ተለቀው ወደ ህብረተሰቡ እንዲቀላቀሉ የበኩላቸውን ሚና ተጫውተዋል። ይህ የክቡርነታቸው አቋማቸው ምንም ያህል የጸና መሆኑን የሚያሳየን በፕሬዚዳንት ዘመናቸው በሀገራችን የሞት ፍርድ ተግባራዊ እንዳይሆን ያደረጉበት ውሳኔያቸው በእጅጉ የሚጠቀስላቸው ነው። ልጃቸው ሰለሞን ግርማም አባታቸው የሞት ፍርድ ተፈጻሚ እንዲሆን ፊርማቸውን አኑረው እንደማያውቁ ተናግረዋል። በሕይወት ዘመንህ ማጽደቅ የተሳነህ የሞት ፍርድ ለአንተም ቢራራልህ ጥሩ ነበር ሲሉ ነው እምባ እየቀደማቸው የገለጹት። ታህሳስ 5 2011 ዓ.ም ነው ግርማ ወልደ ጊዮርጊስ ከዚህ ዓለም በሞት የተለዩት 95ኛ ዓመት የልደት በዓላቸውን ለማክበር ሁለት ሳምንት ሲቀራቸው ዜና እረፍታቸው ከተሰማበት ቀን ጀምሮ የተለያዩ ስነ ሥርዓቶች ሲካሄዱ ቆይተውም ነው የቀብር ስነ ስርዓታቸው ዛሬ በመንበረ ጸባዖት ቅድስት ሥላሴ ካቴድራል የተፈጸመው ዛሬ በኢትዮጵያም ብሔራዊ የሀዘን ቀን ታውጆ ውሏል ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ የምትከታተሉት ከጋቢና ቪዌ የሚተላለፍላችሁን የእለቱን ፕሮግራማችንን ነው። እስክንድርን ቀደም ሲላደርሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን ወደ መቀሌ ነው የሚወስደን ሰሞኑን በመቀሌ ኢህአዴግ ያሉትን የ ልክ ጉባኤ አካሂደዋል። እንግዲህ በዚህ ጉባኤ ላይ ምርጫ መደረጉን መቀሌ የሚገኘው ዘጋቢያችን ሙልጌታ አጽሀ በተከታዩ ዘገባ አጠናቅሮታል። በመቀለ ከተማ ለሶስት ቀናት የተካሄደው የኢህአዴግ ሴቶች ሊግ አራተኛ መደበኛ ጉባኤ ትናንት ተጠናቋል። በጉባኤው መክፈቻ ላይ የኢህአዴግ ሴቶች ሊግ ሊቀመንበር የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል ባሰሙት ንግግር በኢትዮጵያ ተመዝግቧል ላሉት የኢኮኖሚ ማህበራዊና ፖለቲካዊ ለውጦች ሴቶች ትልቅ ድርሻ አበርክተዋል ብለዋል። በአሁኑ ሰዓት ኢትዮጵያ በአስጊና በአጓጊ ሁኔታዎች ተከባለች ያሉት ወይዘሮ ሙፈሪያት በሀገር ደረጃ የሚታዩ ተግዳሮቶችን መቅረፍ እንዲቻል ሴቶች የበኩላቸውን አስተዋጽኦ ሊያደርጉ ይገባል ብለዋል። በተለይ በአመራሮች መሀል ያለውን ፉክክር ህዝብን እየጎዳ መሆኑን ነው ወይዘሮ ሙፈሪያት እንባ እየተናነቃቸው የተናገሩት። እንደ ሀገር እኛ ኢትዮጵያውያንም ሆን በድርጅታችን ውስጥ የምንገኝ አመራር እና አባላት አንዳችን የቆምነው በአንዳችን በተከፈለ የሕይወት፣ የአካል፣ የደምና የአጥንት መስዋዕትነት እኔ ውስጥ እናንተ አላችሁ፣ እናንተ ውስጥ እኔ አለሁ። ታዲያ ታዲያ እርስ በርሳችን በእብሪት በትቢት በንቀት አይን ላይን ለመታየት አንዳችን የአንዳችንን መጥፋት፣ መንበርከክ፣ መኮሰስ፣ አንገት መድፋት በምትኩም ልቀን ሳይሆን በልጠን አሸንፈን ሳይሆን የበላይ ሆነን ለመታየት እንዴት እስከጀል ያዘው፣ በለው፣ ቁረጠው፣ ፍለጠው የሚለውን ድምፅ ለመስማት እንዴት ስተቻለን እኛ ሴቶች ተፈጥሯዊ ባህሪያችን ለሰላም ብቻ የቀረበ ነው። ሁለተኛ የሚባል አማራጭ ማስተናገድ ብንፈልግም አይቻለንም። ህዝብ እንደ ህዝብ እርስ በርሱ ጥላቻ ያለበትም ህዝብ፣ ከፍቅር ውጭ አጀንዳ የለውም። የምናጣላው እኛ አመራሮች ነንና ለህዝቡ ገለል እንበልለት ብለዋል። ወይዘሮ ሙፈሪያት የጉባኤው የክብር እንግዳ የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ሴቶች ለነጻነትና ለዲሞክራሲ በተደረገው ትግል ድርሻቸውን ተወጥተዋል በልማትና ሀገር ግንባታም ከፍተኛ አስተዋጽኦ አበርክቷል ሲሉ ተናግሯል። በአሁኑ ጊዜ በአገሪቱ የተመዘገቡ ለውጦች የጋራም የተፈጸሙ ስህተቶች ደግሞ የህወሀትና የትግራይ ተወላጅ ብቻ ተደርጎ እየተገለጸ ነው ያሉት ዶክተር ደብረ ጽዮን፣ ይህ አካሄድ ደግሞ ከመከባበርና አብሮ ከመኖር ይልቅ ተቀያይሞና ተጣልቶ ለመበታተን የሚያፈጥን ነው ብለዋል። ሰላምና መረጋጋት ለማስፈን በሚደረገው ጥረት ሴቶች ትግላቸውን ሊያጠናክሩ ይገባል ሲሉ ተናግረዋል። ብዙ ችግሮች ተሸክማችሁ በሀገራችን እየታ አደጋዎች ለመቀነስና ለማስወገድ የበኩላቸው ትግል ስታካሄደው ቀይቷቸዋል። አገራችን አሁንም ከስጋት ያልወጣች በመሆኑ በትዕግስት በምክንያታዊነትና በጥንቃቄ መታገል ቀጥሉበት። በሰላም እጦት ከሁሉም በላይ የምትጎዱ እናንተ በመሆናችሁ ከሁሉም በላይ ለሰላም ከፍተኛ ትግልና መስዋዕትነት ማድረግ ይጠበቅባቸዋል። ለሶስት ተከታታይ ቀናት በተካሄደው ጉባኤ ከተለያዩ አገሪቱ ክፍሎች የተውጣጡ በተለያየ ደረጃ ላይ የሚገኙ ሴቶች ተሳትፏል። የሊጉ ሊቀመንበር የነበሩት ወይዘሮ ሙፈሪያት ካሚል የስራ ጊዜያቸው በመጠናቀቁ አዲስ ሊቀመንበር ተመርጧል። የሊጉ ሊቀመንበር ሆነው የተመረጡት ወይዘሮ መሰረት መስቀሌ ከደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደኢህዴን፣ ምክትል ሊቀመንበር ወይዘሮ መስከረም አበበ ደግሞ ከአማራ ዲሞክራሲያዊ ፓርቲ አዴፓ ናቸው። አዲሷ ተመራጭ ወይዘሮ መስከረም መስቀሌ ለሰላም መስፈን፣ ለሴቶች ተጠቃሚነት፣ ለሀገር አንድነትና ለሕዝቦች መቀራረብ እንደሚሰሩ ከምርጫ በኋላ ተናግሯል። አሁን ያለንበት ወቅት ድርጅታችን ትልልቅ እርምጃዎችን ወስዶ አገርን ወደ ተሻለ መንገድ ለማሻገር የህዝቦችን ብልጽግና ለማረጋገጥ ሰላም፣ ዴሞክራሲ ለማስፈን ትልቅ ትግል እያደረገበት ያለበት ምዕራፍ ስለሆነ ይሄንን የሚያግዝ የሴቶች ትግል ማጠናከር አስፈላጊ መሆኑን በውይይታችን አረጋግጠናል። ለዚህ ደግሞ ወሳኙ ሴቶች አንድ ሆነው በተደራጀ መንገድ የእናት ድርጅታችን መስመር እና አቅጣጫዎች ተከትለን የምናደርገው ትግል ነው ዋና የሚሆነው። ስለዚህ በዚህ ዙሪያ ሁላችሁም በጉባኤያችን አቅጣጫዎች፣ ባደረግነው ስምምነት መሰረት ወደ መሬት አውረዳችሁ ሴቶችን በጠራ አስተሳሰብ እና በትክክለኛ አቅጣጫ እንድታታግሉ በጉባኤው ሀገርን ከናዳ የማዳን ተልዕኮና ታሪካዊ ኃላፊነት በሚል በቀረበው ጽሑፍ ላይ ውይይት ተካሂዷል። የኢህአዴግ ሴቶች ሊግ በመቀለ ከተማ ሲያካሄድ የቆየውን ጉባኤ የተደራጀ የሴቶች ተሳትፎና ተጠቃሚነት ለሁለንተናዊ አገራዊ ብልጽግና የሚል መሪ ሀሳብ የነበረው ሲሆን ባለ ሰባት ነጥብ የአቋም መግለጫ በማውጣት ትናንት ተጠናቋል። ቀጣዩንም ጉባኤ የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓን እንዲያዘጋጀው ተወስኗል። ለአሜሪካ ድምፅ ሙልጌታ ጽባሀ መቐለም ሙልጌታን ለዘገባው እናመሰግናለን። ቀደም ሲል በመግቢያችን ላይ ያስተዋወቅ ነው ዘገባ አሁን ደርሶልናል። ቤንሻንጉል ጉሙዝ ክልል ከባምባሲ ወደ ቶንጎ ይጓዝ የነበረ ሚኒባስ ተሽከርካሪ ላይ በደረሰ የፈንጂ አደጋ የዘጠኝ ሰዎች ሕይወት ማለፉን የቤጊ ወረዳ አስተዳደር አስታውቋል። የአደጋው መንስኤ የተጠመደ ፈንጂ ነው ተብሏል። ናኮር መልካ ዝርዝሩን ይዟል። በቤኒሻንጉል ጉሙስ ክልል ከባምባሲ ወደ ቶንጎ ይጓዝ በነበረ አነስተኛ የህዝብ ማመላለሻ አውቶቢስ ሚኒባስ ላይ በደረሰ የፈንጅ አደጋ የዘጠኝ ሰዎች ሕይወት ማለፉን የቤጊ ወረዳ አስተዳዳሪ አስታወቀ። የወረዳው አስተዳዳሪ አቶ ጂፋ ራቢፋ ለአሜሪካ ድምጽ እንደገለጹት ዛሬ ጠዋት ሶስት ሰዓት ገደማ ከባምባሲ 18 ሰዎችን አሳፍሮ ወደ ቤጊ ጉዞ የጀመረው ሚኒባስ ላይ አደጋው የተከሰተው ቤጊ መገንጠያ ስፍራ ላይ ነው። በፍንዳታው የስምንት ሰዎች ህይወት ወዲያውኑ ሲያልፍ የአንድ ተሳፋሪ ህይወት ደግሞ ቤጊ ሆስፒታል ከደረሰ በኋላ ማለፉ ታውቋል። ቤኒና ቶንጎ መገንጠያ አካባቢ ሲደርሱ የመከላከያ ሰራዊት ፍተሻ አድርጎ እንዳሳለፋቸው መረጃ አግኝተናል። ትንሽ እንዳለፉም ጂቫ በሚባል ቦታ መኪናዋ ከመሬት ወደ ሰማይ ነጥራ ስታበቃ ተመልሳ መሬት ላይ ያረፈች እና አደጋውም በዚሁ መኪናት እንደተከሰተ ነው የሰማ ነው። ኢቢሲ የኢትዮጵያው መገናኛ ብዙሃን በፍንዳታው ስምንት ሰዎች መሞታቸውን ሲዘግብ የኢትዮጵያ ዜና አገልግሎት ኢዚያ ደግሞ የክልሉን ፖሊስ ኮሚሽን ኮሚሽነር ሰይፈዲን ሀሩንን ጠቅሶ የአስር ሰዎች ህይወት ወዲያውኑ ማለፉን ነው የዘገበው። ጉዳዩን ከቤድ ሆስፒታል ለማጣራት ወደ ዶክተር አዩብ ደውልም ስልካቸው አልተነሳልኝም። የሆስፒታሉ ሰራተኛ አቶ ማሀመድ አሊ ግን የዘጠኝ ሰዎች ህይወት ማለፉን ነግረውኛል። ሾፌርም ሆነ ረዳቱ ራሳቸውን አያውቁም እና ሁኔታው ይሄ ነው ብሎ የሚናገሩት ነገር አይደለም። ያስቸግራል። የአደጋው መንስኤ የተጠመደ ፈንጂ ነው ከማለት ውጭ ለጊዜው ማን ለምን አጠመደው የሚለው አለመታወቁን የወረዳው አስተዳዳሪ ይናገራሉ። ፈንጂ ነው ነው የሚሉት መኪናዋ ነጥራ በመመለሷ ነው እንግዲህ ይህን የሚሉት ግን፣ መኪና እንዲህ በቦምብ ተመቶ ነጥሮ አይመለስም። የመሳሪያውን ስም የሚያውቁ ፖሊሶች የሚሆኑ የአካባቢው ሰራዊት እንደሚናገሩት ቦምብ ቢሆን ኖሮ መኪናዋ እንዲህ አትጨረማመትም ነበር። በቤጊ ሆስፒታል እየታከሙ ከሚገኙ ያደጋው ሰለባዎችን ለማናገር ጥረት አድርገን ነበር። ለአሜሪካ ድምፅ ለተጠናከረው ዘገባ ናኮር መልካ ከነቀምቴ። እየተከታተላችሁ የምትገኙት ጋቢና ቪኤን ነው። ወደሚቀጥለው ዘገባችን እናልፋለን። ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው እንዲመረጡ ለማድረግ ዩናይትድ ስቴትስ እጇን እንዳስገባች የሚገልጹ አስተያየቶች መሰረተ ቢስ ናቸው ሲል አዲስ አበባ የሚገኘው የሀገሪቱ ኤምባሲ አስታወቀ። የኤምባሲው ቃል አቀባይ ኒኮላስ ባርኔት ለአሜሪካ ድምፅ እንደገለጹት ዩናይትድ ስቴትስ የኢትዮጵያን ሉዓላዊነትና ሕዝቦቿ የራሳቸውን መሪዎች ለመምረጥ ያላቸውን መብት ታከብራለች። የጠቅላይ ሚኒስትር አብይ የኢህአዴግ መመረጥን የምናየው በኢትዮጵያ ሕዝብ የቀረበው ጥያቄ ነጸብራቅ አድርገን ነው ሲሉ ጨምረው ተናግረዋል። ትላንት በቀረበውና በአሜሪካ ስም በስም በተጠቀሰችበት ዘገባ ላይ የኤምባሲውን አስተያየት ባለማካተታችን ይቅርታ እንጠይቃለን። ዘገባው ከትላንት በስቲያ የቀረበ ነው። ቃል አቀባዩን ያነጋገረው የአዲስ አበባው ዘጋቢያችን እስክንድር ፍሬው ነው። ዝርዝሩን እናድምጥ። በሳምንቱ መጨረሻ በመቀሌ የተካሄደውን የውይይት መድረክ አስመልክቶ በዚሁ በአሜሪካ ድምፅ ሬዲዮ በተላለፈው ዘገባ መነሻነት ነው በአዲስ አበባ የሚገኙትን የዩናይትድ ስቴትስ ኤምባሲ ቃል አቀባይ ያነጋገርኩት። በህወሓት አመራሮች ሲገለጽ የቆየው የውጭ ጣልቃ ገብነት ጉዳይ አሜሪካን በስም እስከ መጥራት የተሄደበት ነው የመቀሌው መድረክ። በዚሁ መድረክ ጥናታዊ ጽሑፍ ያቀረቡት የቀድሞው የኢህአዴግ አመራር አባል አቶ በረከት ስምኦን በአገሪቱ ለሚታየው የሰላም እጦትና አለመረጋጋት አንዱ ምክንያት የውጭ ጣልቃ ገብነት በእጅጉ መጨመር እንደሆነ ገልጸዋል። በስም የጠቀሱት አገር ግን የለም። የቀድሞው የህወሓትና የኢህአዴግ አመራር አባል አቶ ስብሀት ነጋ ግን አሜሪካን በስም ጠቅሰዋል። ዶክተር አብይ አህመድ የገዢው ፓርቲ ሊቀመንበርና የአገሪቱ ጠቅላይ ሚኒስትር ሆነው በተመረጡበት የመጋቢት 2010 የኢህአዴግ ምክር ቤት ምርጫ እጇ እንዳለበትም ነበር ያብራሩት። የውጭ ጣልቃ ገብነት አያይዘን በኢህአዴግ ምክር ቤት ሲነገር የነበረው አሜሪካ ሊቀመንበር አይመርጥልን ሲባል የነበረው በዶክተር አብይ ምርጫ ላይ አንተም ተቃወመ ነበር ሌሎችም የተቃወሙ አለ ተዋል ናም የተቃማመ አሜሪካ አይመርጥልንም ነው ይሄ የተባለው ከዚያ በፊት እነሱ ሲያስመርጥ የከረሙ ናቸው ኦፊሻሊ። ስለዚህ የውጭ እጅ አለበት። ዛሬ በጉዳዩ ላይ ምላሽ እንዲሰጡኝ የጠየቅኳቸው በአዲስ አበባ የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት አገራቸው በስም የተጠቀሰችበት ዘገባ የኤምባሲውን አስተያየት ማካተት እንደነበረበት በቅድሚያ አስታውሰዋል። ይህም ሆኖ አሜሪካ ዶክተር አብይ እንዲመረጡ ለማድረግ ጣልቃ አለመግባቷን ነው ያብራሩት። ዩናይትድ ስቴትስ በኢትዮጵያ በተካሄደው የጠቅላይ ሚኒስትር የምርጫ ሂደት እጇን አስገብታለች በሚል የሚሰጡ ማናቸውም አስተያየቶች ሙሉ በሙሉ መሠረተ ቢስ ናቸው። እንደነዚህ ዐይነት አስተያየቶች የኢትዮጵያን ሕዝብ ታማኝነትና ክብር የሚያሳንሱ ናቸው። ዩናይትድ ስቴትስ በመርህም ሆነ በተግባር የኢትዮጵያን ሉዓላዊነትና ሕዝቦቿ የራሳቸውን መሪዎች ለመምረጥ ያላቸውን መብት ታከብራለች። ጠቅላይ ሚኒስትር አብይ አሕመድ በኢህአዴግ ሊቀመንበርነት መመረጣቸውን የምናየው የዜጎች መብቶች ለሚከበሩበት አሳታፊ ዲሞክራሲና ሁሉም ተጠቃሚ ለሚሆንበት የኢኮኖሚ ድል በኢትዮጵያ ሕዝብ የቀረበው ጥያቄ ነጸብራቅ አድርገን ነው። የጠቅላይ ሚኒስትሩን የለውጥ ዕቅድም በእርግጠኝነት እንደግፋለን። እንዲመረጡ ለማድረግ ግን የተጫወት ነው ሚና የለም። በመጋቢቱ የኢህአዴግ ምክር ቤት የምርጫ ሂደት የእኛ የምትሉት እጩ ነበራችሁ ሆይ ለሚለው ጥያቄም ተከታዩ መልሰዋል። ኒኮላስ ባርኔት በፍጹም። በኢትዮጵያ ያለን አጠቃላይ አካሄድ ጠቅላይ ሚኒስትር አብይ አህመድ ከመመረጣቸውም በፊት የነበረ ኢትዮጵያውያን የራሳቸውን እድል የሚወስኑበት አሳታፊ የፖለቲካ ሂደት አካል እንዲሆኑ መንገድ መፍጠር ነው። እናም የእኛ ሥራ አቅም በመገንባት ሁሉም ኢትዮጵያውያን በፖለቲካ ሂደቱ ተሳትፎ የሚያደርጉበትን ምህዳር መደገፍ ነው። የለውጡን ሂደት እየደገፍን ባለንበት በአሁኑ ወቅት እንኳን ሁሉም ኢትዮጵያውያን የዚያ ሂደት አካል መሆናቸውን ማረጋገጥ እንደሚያስፈልግ በተከታታይ እየተናገርን ነው። የእኛ ሚና ታዲያ ያንን ለማድረግ የሚያስችለውን አቅም በመገንባቱ ሂደት እገዛ ማድረግ ነው። እናም ዩናይትድ ስቴትስ በኢትዮጵያ የጠቅላይ ሚኒስትርነት ምርጫ ሂደት ምንም አይነት ሚና አልነበራትም። የዶክተር አብይን የለውጥ እርምጃዎች ግን እንደግፋለን ያሉት ኒኮላስ ባርኔት ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደሚቀጥለው ዘገባችን እናልፋለን። በሶማሌ ክልልና ኦሮሚያ አዋሳኝ ያለውን ግጭት ለማስቆም ትጥቅ የማስፈታትና የታጠቁ ሰዎች ከከተማ ዙሪያ 25 ኪሎ ሜትር እንዲርቁ ለማድረግ ከስምምነት ተደርሶ ወደ ስራ ሊገባ መሆኑ ተገልጿል። ሙክታር ጀማል ዝርዝሩን ይዟል። አቶ አብዲ አድል ሀሰን የሶማሌ ክልል የጸጥታ ዘርፍ ቢሮ ኃላፊ ይህን ቃለ መጠይቅ ከአሜሪካ ድምጽ ጋር ለማድረግ ፈቃደኛ በመሆኑ በጣም አመሰግኖታለሁ። እኔም አመሰግናለሁ። አቶ አብዲ አጅ በተለይ ከሶማሌ ክልልና ኦሮሚያ ክልል አዋሳኝ አካባቢ ላይ አሁንም ግጭቶቹ በአዲስ መልክ መቀስቀሳቸውን ነው ማህበረሰቡ እያነሳ ያለው። ይሄ ደግሞ ሞያሌ ላይ እና እንደዚያውም ጭናክሰን ላይ ነው። ይህም በተመለከተ ምን ያውቃል? የሶማሌ ክልል ብሔራዊ መንግስት የሁለቱ ብሔረሰቦች ግጭት በተደጋጋሚ የተመላለሰት ስለሆነ ሶማሌ ክልል መንግስት የፌደራል መንግስት ጣልቃ እንዲገባ ጠይቆ ነበር። እንደዚሁም ከኦሮሚያ ብሔራዊ ክልላዊ መንግስት ልክ እኛ ፌደራል መንግስት ጣልቃ እንዲገባ እንደጠየቀው እንደሱ እንዲጠየቁ በተነጋገርነው መሰረት ዛሬ ምሽት መከላከያ ስራ ስራውን እየሰራ ነው። በመካከላቸው ግጭት እንዲያስቆም እዛ ጦር ገብቷል። ዛሬ የነበረውን ግጭት አስቆሟል ለማለት ይቻላል። ለምሳሌ ይህንን ግጭት እየቀሰቀሱ ያሉት ከክልል አምስት የሚመጡ ሰዎች ናቸው የሚባል ነው። ከክልል አምስት የሚመጡ ሰዎች የመንግስት አካላት ናቸው ወይ፣ እናንተም አታውቁት ሌላ የታጠቀ አካል ነው ወይ፣ የህዝብ ግጭት ነው ወይ፣ ምንድን ነው የሚል ግምገማ ነው የእናንተ መንግስት ያለው? ያኔ ሪፍረንደም በሁለቱ በኩል በኦሮሚያና በሶማሌ በኩል የሚያዋስኑት ቀበሌዎቹና ወረዳዎች ሪፍረንደም ድምፅ ሰጥተው አራት ቀበሌዎች በሞያሌ ውስጥ የሚተዳደሩ በሞያሌ ከተማ ውስጥ ነው። እነዚህ ከተማ ስር የሚተዳደሩ ቀበሌዎች ለኦሮሚያም፣ ለሶማሌም ድምፅ አልተሰጠም ነበር። እና አንደኛው የግጭቱ መነሻ የዚህ አራቱ ቀበሌዎች የይገባኛል ጥያቄ ስለሆነ፣ ሁለተኛው ደግሞ የግጭቱ መነሻ መሆን የሚችለው ኮንትሮባንዲስ እና ህገወጥ ንግድ እዛ አካባቢ ከኬኛ ድንበር ስላለ ሞያሌ ከተማ ከግጭቱ አካል ሊሆን ይችላል። ግለሰቦች እና ነጋዴዎች ህገ ወጥ እቃዎች ለማዘዋወር ከዛ ወደዚህ ለማስገባት ይሞክሩት። በዛ የተነሳም ሁለተኛው የግጭቱ መስኤ ሊቆጠር ይችላል። ሶስተኛው ደግሞ የአመራር ችግር አለ። በሶማሌ ክልል አመራር የዛ አካባቢ ወረዳና ዞን፣ በኦሮሚያ በኩል ደግሞ የቦረና ዞን እና የሞያሌ ከተማ አስተዳደር በሁለቱም በኩል አመራሮች ራሳቸው ችግር አለበት። ሁለቱ ክልል የራሱን አስተዳደር እንዲፈተሽ በተሰራው ስራ እንደ ሶስተኛ መንስኤ የአመራር ተሳትፎ እና እጅ እንዳለበት ደርሰንበታል። ግጭትን በተመለከተ የአካባቢው አስተዳደሮችም ሆነ የአካባቢው ሕዝብ የሚያነሳው ከዚህ ቀደም እንደ ፕሬዚዳንት አብዲ ሙሐመድ አይነት ጊዜ በቀጥታ የመንግስት ሱማሌ ሀይል ይወጋናል ሳይሆን የተደራጀ ቦታ ወይ ደግሞ የተደራጁ ታጣቂዎች ሌላ አይነት ነው ያለው የሚል ነው የሚያነሱት። ሞያሌ ላይ ደግሞ የአልሸባብና ሌላ የውጭ ታጣቂዎች ሁላ የታከሉበት ነው በሚል ነው ማህበረሰቡ የሚያነሳው። በዚህ ላይ እየተሳተፈ ያለው ማን ነው ብለው ነው የሚያስቡት? ከክልል አምስት አንፃር የዚህ የውጭ ሀይሎች ለምሳሌ እንደ አልሸባብ የሚባሉ ድርጅቶች እዚህ ጦርነት ተሳትፏል። በተለይም በሶማሌ በኩል ይገዛ እያገኙ ወደዚህ የገቡ ነው ከኦሮሞ ጋር የሚዋጋ የሚባለው ይሄ ከእውነት የራቀ መረጃ ነው። እኛም ከአሁን በፊት ያጣራ ነው ነገር ስለሆነ ይሄ መሰረተ ቢስ ነው። ለአዲሱ የሶማሌ ክልል መንግስት አወቃቀር እና ያለውን ለውጥ የማይቀበሉት ሰዎች የሚያናፍሱ የሀሰተኛ ወሬ ነው እሱ። ስለዚህ እኔ ማረጋገጥን የአልሸባብ ድርጅት በዚህ ግጭት ምንም ተሳትፎ እንደሌለ ንርፐርሰንት ማረጋገጥ እችላለሁ። ከዛ አልፎም የግጭቱ ተሳታፊዎቹ በሁለት በሁለቱ ብሔረሰብ ሚሊሽያ ራሳቸውን የጎሳ ወይም የብሔሩ እያደራጃቸው እና ያስታጠቃቸው ሚሊሽያ ነው። በዚህ ላይ ማንሳት የሚፈልገው ወይም የሚጨመረው ደግሞ የሶማሌ ክልል ልዩ ኃይል ጣልቃ ገብነት እንደሌለ፣ ይሄ ደግሞ ከስር መስመር ማለት ይህንን መረጋገጥን እችላለሁ። የልዩ ኃይላችን ተሳትፎ እንደሌለ አረጋግጥልሃለሁ። አቶ አብዲ በተለይ በሁለቱ ክልል ምክትል ርዕሰ መስተዳደሮች የሚመራ አንድ ኮሚቴ በዚህ አካባቢ ላይ ያሉ ግጭቶችን ለማብረድ እና ችግሮቹን ለመፍታት ተዋቅረው ነበር ግን እስካሁን በግልጽ ለሕዝብ የተነገረ ሰጠ መግለጫም ወይ ደግሞ ችግሩ ላይ የተሰራ ነገር ብዙምን ብዛም አይታይም። ከምን ደርሷል ይህ ኮሚቴ ይጠበቃል። የሁለቱ ርዕሰ መስተዳድሮች የተናገሩትን ወይም ያቀዱትን እቅድ ተፈጻሚ ለማድረግ በዚህ ሳምንት ሙሉ በሙሉ ተፈጻሚ እንደሚሆን ይጠበቃል። ይሄ ደግሞ እቅዱ ምን መሰለ በሁለቱም በኩል የታጠቁ ኃይሎችን ትጥቅ የማስፈታት ከዛ ቀደም ብሎ ደግሞ ሀያ አምስት ኪሎ ሜትር የታጠቀውን ኃይል ከከተማ ራቅ እንዲሉና እንዲወጡ ማድረግ እነዚህ ታጣቂዎች ነፃ የሆነ ዞን ወይም አካባቢ ለመፍጠር እና የፌዴራል መንግስት መከላከያ ሰራዊትና ፌዴራል ፖሊስ እንደፈለጉት ጸጥታን ለማስከበር የሚንቀሳቀሱበት አካባቢ ለመፍጠር ነው ዋናው እቅዱ የነበረው። እሱ ደግሞ በዚህ ሳምንት ተፈጻሚ ይሆናል ብለን እንጠብቃለን። አቶ አብዲ አዲል ሐሰን የሶማሌ ክልል ፀጥታ ዘርፍ ቢሮ ኃላፊ ይህን ቃለመጠይቅ ከአሜሪካ ድምጽ ጋር በማድረጉ በአድማጮችም በጣም አመሰግናለሁ። የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ስናስተናግዳቸው ያመሸነው ደግሞ እኔ መስታወት አራጋውና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።